ስፖርት። ጤና ይስጥልኝ አድማጮች፣ እንደምንሰንብታችኋል። የኢትዮጵያ ብሔራዊ የእግር ኳስ ቡድን ትናንት ባህር ዳር ስታዲየም ውስጥ የኬንያ አቻውን ሁለት ለባዶ በሆነ ውጤት አሸንፏል። ከአንድ ሳምንት በፊትም ቡድኑ በዚሁ ስታዲየም ማሸነፉ ይታወቃል። በተለይ የእግር ኳስ ስፖርት ተንታኝ የሆነ አንድ ጋዜጠኛ ጨዋታው ከስህተታችን በመነሳት ቡድናችንን ማጠናከር እንደሚገባን ትምህርት የሰጠ ነውም ይመስለኝ ይላል። ካናዳ ውስጥ እየተከናወነ በሚገኘው የሴቶች የዓለም የእግር ኳስ ዋንጫ ጨዋታ ጀርመን የመጨረሻዎቹ ስምንት ቡድኖች ውስጥ ገብታለች። በሜዳ ቴኒስ ግጥሚያ ኃያላኑ ኖቫክ ጆኮቪች እና ሴሬና ዊሊያምስ በግንባር ቀደምትነት እየመሩ ይገኛሉ። ሌሎች ዘገባዎችንም አካተናል። አብራችሁን ቆዩ። ኢትዮጵያ ብሔራዊ የእግር ኳስ ቡድን ለአፍሪካ ዋንጫ ማጣሪያና ፕሮፌሽናል ተጫዋቾች በማይካተቱበት የቻን የአፍሪካ ዋንጫ ውድድር በአንድ ሳምንት ልዩነት ውስጥ በሜዳው ያደረጋቸው ሁለት ግጥሚያዎችን አሸንፏል። ሁለቱም ጨዋታዎች የተከናወኑት ለዋሊያዎቹ ከፍተኛ ድጋፍ የሚሰጡ በሺዎች የሚቆጠሩ የእግር ኳስ አፍቃሪዎች በታደሙበት በባህር ዳር ስታዲየም ነበር። ዋሊያዎቹ ትናንት ለቻን ውድድር ማጣሪያ የመጀመሪያ ጨዋታቸውን ከኬንያ አቻቸው ጋር በማከናወን ሁለት ለባዶ በሆነ ውጤት አሸንፏል። ጨዋታው በቀጥታ በቴሌቪዥን ባለመተላለፉ የስፖርት ባለሙያ ትንታኔ ማካተት አልተቻለም። ሙያዊ ትንታኔውን ለመስጠት በምስል የተቀዳውን ጨዋታ እየመላለሱ ደጋግሞ መመልከት ያስፈልጋል። ሆኖም በብስራት ኤፍ ኤም አንድ መቶ አንድ ነጥብ አንድ የስፖርት ፕሮግራም ዋና አዘጋጅ የሆነው ጋዜጠኛ መንሱር አብዱልቀኒ ቀደም ሲል ከሌሶቶ ጋር የተከናወነውን ጨዋታ በመንትራስ ስለ ቡድኑ ቀጣዩን አስተያየት ሰጥቶናል። አጭር የዝግጅት ጊዜ ስለነበረው በኮኦርዲኔሽን ላይ በደንብ እንዳልሰራ ያስታውቅ ነበረ። በተለይ በአማካኝ ክፍል ላይ የነበረው የጨዋታ እንቅስቃሴ ብዙም የሚስብ አልነበረም። የሚስብ ስልህ የውበት ጉዳይ ማለት ሳይሆን ከውህደት አንጻር ብዙ ሊሰራበት የሚገባ እና ቶሎ ቶሎ ከጊዜ ሩጫ ጋር ሰባቶ የተሰራ ቡድን እንደሆነ ነው እንግዲህ የተመለከት ነው የነበረው እና በዚህ ምክንያት በተለይ ከውጭ የመጡት ተጫዋቾች ከቡድኑ ጋር በደንብ በቅጡ የተዋህዱም አይመስሉም ነበር። አማካይ እና አጥቂውም በአግባቡ የተዋህድ አልነበረም። ነበር ቡድኑ የማጥቃት አንድ ሶስተኛ ወደ ምንለው ክልል ውስጥ ኳሶችን በተገቢ ሁኔታ ወይም ደግሞ የጎል እድሎችን ሊፈጥሩ በሚችል ሁኔታ ማስገባት ሲቸገር ነበረ እና በዚህ ምክንያት እኔ ብዙ ለመተቸት ይቸግራል። የቡድኑ አሰልጣኝ ከነበራቸው ጊዜ አንጻር በጣም አጭር ጊዜ ስለነበረ በአንድ ጊዜ የተለያዩ ተጫዋቾችን አሰባስቦ የተዋሃደ ቡድን ለመስራት ስለሚያስቸግር ከጊዜ አንጻር ለመተቸት በጣም ይከብዳል። እንደዛም ሆኖ ግን ብዙም ውህደት ላይ ብዙ የሚባልለት ቡድን አልነበረም። የዓለም አቀፍ የእግር ኳስ ማህበራት ፌዴሬሽን በእንግሊዝኛ ምጻሩ ፊፋ ባወጣው የቅርብ ጊዜ መረጃ መሰረት ሌሴቶ በእግር ኳስ ደረጃዋ ከኢትዮጵያ በታች በርቀት ላይ ነው የምትገኘው። እንዲያም ሆኖ ግን የሌሴቶ ቡድን በተለይ በመጀመሪያው አጋማሽ ግብ ከማስቆጠሩ ባሻገር የበላይ ሆኖ መታየቱን አስመልክቶ ጋዜጠኛ መንሱር የማስጠንቀቂያ ደውል ነው ይላል። ከረፍት በፊት የነበረው የጨዋታ ልዩነት በተለይ የሀይል ሚዛኑ ወደ ሌሶቷ መዝኖ እንደነበረ ግልጽ ነው። እቺ ደቡብ አፍሪካዊት ሀገር በፊፋ የቅርብ ጊዜው እንግዲህ ዳታ ከሄድም አንድ መቶ አስር ሺህ ሰዎች ብቻ እግር ኳስ ነው የሚጫወቱባት ሀገር ናት። ኢትዮጵያ በዚህ አንጻር ሶስት ሚሊዮን አራት መቶ ሰባ አራት ሺ ሁለት መቶ አርባ አምስት ሰዎች ናቸው ኳስ የሚጫወቱባት አንድ መቶ አስር ክለቦች ያላት ሀገር ከአንድ ሺ አራት ክለቦች ካላት ሀገር ጋር ነው እንግዲህ የተጫወተችው። የተጫዋቾች መብዛት ማለት ብቻ ሳይሆን እግር ኳስን ረዘም ላለ ጊዜ በመጫወትም ኢትዮጵያ የተሻለች ናት። በጣም ከሌሶቶ በፊፋ በወቅታዊ የብሔራዊ ቡድኖች ደረጃም ኢትዮጵያ እንደዚሁ ከሌሶቶ በላይ ነው የምትገኘው እና በእግር ኳስ አስተዳደርም ከሌሶቶ የተሻለ ደረጃ ላይ እንገኛለን ብለን እናምናለን እና በእግር ኳስም በሙሉ ሰዓት በመጫወት ረገድ የእኛ ተጫዋቾች ከሌሶቶ ተጫዋቾች በጣም የተሻሉ ናቸው። እንደዚህም ሆኖ እንግዲህ ሌሶቶ የመጀመሪያውን ከረፍት በፊት ያንን የጨዋታ ብልጫ አሳይተው ጎል አስቆጥረዋል። እንዲያውም አጀማመሩ በጣም ለብዙዎች አስግቶ ነበረ። ሌሶቶ የምታሸንፍ ነበር የሚመስል የነበረው። ያ እንግዲህ ለእኛ የማስጠንቀቂያ ደውል ነው ብዬ ነው የማስበው። በኋላ ቡድኑ እንደገና ወደ ውጤታማነት ሊመለስ ችሏል። ስለዚህ ከዛ ስህተት በመነሳት ቡድናችንን ማጠናከር እንደሚገባን ማሰብ እንደሚገባን ትምህርት የሰጠ ነው የሚመስለኝ። ፕሮፌሽናል ተጫዋቾች በማይካተቱበት የአፍሪቃ ዋንጫ የቻን ውድድር ማጣሪያ በአጠቃላይ አርባ ሁለት ሀገራት ይወዳድራሉ። ማጣሪያውን አልፈው ወደ ዋና ውድድር የሚገቡት ሀገራት ግን አስራ አምስት ብቻ ናቸው። ካናዳ ውስጥ የሚከናወነው የዓለም የሴቶች የእግር ኳስ ግጥሚያ የእሁድ ሳምንት ይጠናቀቃል። ኦቶ አካንትስቶውን ስታዲየም ውስጥ 18000 ተመልካቾች በተገኙበት በተከናወነው ጨዋታ የጀርመን የሴቶች የእግር ኳስ ቡድን አራት ለአንድ ያሸነፈው የስዊድኑ አቻውን ነበር። የጀርመን ቡድን ጨዋታው በተጀመረ ገና በሁለተኛው ደቂቃ ሁለት ለዜሮ መምራት ችሎ ነበር። ከግንቦት 29 ጀምሮ በመክናውን ላይ የሚገኘው የዓለም የሴቶች የእግር ኳስ ጨዋታ የሚጠናቀቀው እሁድ ሰኔ 28 ቀን ነው። የሜዳ ቴኒስ። በቴኒስ ባለሙያዎች ማህበር ፉክክር በወንዶች ጨዋታ ሰርቢያዊው ኖቫክ ጆኮቪች በከፍተኛ ነጥብ በመምራት ላይ ይገኛል። የስዊዘርላንዱ ሮጀር ፌዴረር እና የብሪታንያው አንዲ ሙራይ በሁለተኛና ሶስተኛነት ይከተሉታል። በተመሳሳይ ዘርፍ የሴቶች ፉክክር ደግሞ አሜሪካዊቷ ሴሬና ዊሊያምስ በቀዳሚነት እየገሰገሰች ነው። የቼክ ሪፐብሊኳ ፔትራ ክቪቶቫና ሮማንያዊቷ ሲሞና ሀሌፕ ሁለተኛና ሶስተኛ ናቸው። የመኪናሽ ቅድምድም፣ በፎርሙላ 1 የአውስትሪያ ግራንድ ፕሪ የመኪናሽ ቅድምድም ትናንት ጀርመናዊው ኒኮ ሮዝበርግ አሸናፊ ሆኗል። የመርሴዲስ መኪና የቡድን ኃላፊ ቶቶ ቮልፍ ግን የኒኮ ሮዝበርግ የቡድን የበላይነት ለስፖርቱ እንደማይበጅ ተናግሯል። ኒኮ ሮዝበርግ በመርሴዴስ ተሽከርካሪው የሚፎካከረው የቡድን አባሉ ሌዊስ ሀሚልተንን ቀድሞ ነው። ትናንት አሸናፊ ሆነው ኒኮ በማሸነፉ የዘንድሮ ውድድር አጠቃላይ አሸናፊ ለመሆን በግስጋሴ ላይ ለሚገኘውና አስር ነጥብ ብቻ ለቀረው የቡድኑ አባል ሌዊስ ሀሚልተን ጥሩ እንዳልነበረም የቡድን መሪው አክለው ተናግሯል። በእንግሊዝ ፕሪምየር ሊግ ዘንድሮ አራተኛውን ያጠናቀቀው ማንቸስተር ዩናይትድን ለማጠናከር አሰልጣኝ ሉዊ ቫንጋል አዳዲስ ተጫዋቾችን ለማስፈረም በዝግጅት ላይ መሆናቸው ተገለጠ። ማንቸስተር ዩናይትድ ሊያስፈርማቸው ካሰባቸው ተጫዋቾች መካከል የጀርመኑ ባየር ሚዩንሽን አማካይ ባስቲያን ሽፋይንሽ ታይገር እና የስፔኑ ሪያል ማድሪድ ተከላካይ ሰርጂዮ ራሞስ ይገኙበታል ተብሏል። የ30 ዓመቱ ጀርመናዊ ባስቲያን ከባየር ሚንሽን ጋር ያደረገ ውል በሚቀጥሉ ዓመት ይጠናቀቃል ተብሏል። ከባስቲያን ሽፋይንሽታይገር በአንድ ዓመት የሚያንሰው ሰርጂዮ ራሞስ ከሪያል ማድሪድ ጋር የገባ ውል እንደ ጎርጎሪዮሳዊው አቆጣጠር እስከ 2017 ድረስ የሚዘልቅ መሆኑ ይታወቃል። ተጫዋቾችን በማስፈረሙ ዙሪያ በሪያል ማድሪድ እና በማንቸስተር ዩናይትድ መካከል በቅርቡ ውይይት እንደሚኖርም ተጠቅሷል። ሪያል ማድሪድ በግብ ጠባቂው ዴቪድ ዴጊያ ላይ አይኑን አሳርፏል። ስፔናዊው ግብ ጠባቂ ከማንቸስተር ዩናይትድ ጋር የገባ ውል እንደ ጎርጎሪዮሳዊው አቆጣጠር ከ2016 ወዲያ ለማራዘም ፍላጎት እንደሌለው አስታውቋል። የማንቸስተር ዩናይትድ አሰልጣኝ ሉዊ ቫንጋል ቡድናቸውን በተለይ ለማጠናከር የሚፈልጉት በቀኝ ተመላላሽ፣ በመሃል ተከላካይና አማካይ እንዲሁም አጥቂ ተጫዋቾች መሆኑ ተጠቅሷል። የፒኤስቪ አይንዶቨን የክንፍ ተጫዋች ሜምፊስ ዴፓይን በ31 ሚሊዮን ፓውንድ በእጁ ያስገባው ማንቸስተር ዩናይትድ የቶትናሙ ሃሪ ኬን ላይም አይኑን ጥሏል። ማንቸስተር ዩናይትድ የባርሴሎናው የቀኝ ተመላላሽ ብራዚሊያዊው ዳኒ አልቬስን በማስመጣት ወደ ቡድኑ መቀላቀል ቋምጦ ነበር። ሆኖም ዳኒ አልቬስ ከባርሴሎና ጋር የገባውን ውል በካምፕ ኑ ማደሱ ተነግሯል። ይህ በእንዲህ እንዳለ ዳኒ አልቬስ ባለፈው ረቡዕ ብሔራዊ ቡድኑ ብራዚል በኮሎምቢያ አንድ ለዜሮ በተረታበት ጨዋታ ኔማር ባሳየው ባህሪ በቀይ መሰናበቱ ቡድኑ ብራዚልን እንደሚጎዳ አማሮ ተናግሯል። የ23 ዓመቱ ኔይማር ብራዚል ከኮሎምቢያ ጋር ያደረገችው የደቡብ አሜሪካ ዋንጫ ጨዋታ እንደተጠናቀቀ የኮሎምቢያው ጃይሰን ሙሪሎን በግንባሩ ለመግጨት ሙከራ በማድረጉ ዳኛው በቀጥታ የቀይ ካርድ ሰጥተውታል። ያም ብቻ አይደለም፣ ኔይማር የመሃል ዳኛው ኤንሪኬ ኦሰስን ወደ መለበሻ ክፍል ሲያመሩ የስታዲየሙ የውስጥ መተላለፊያ ላይ አጸያፊ ስድብ በመሳደቡ ለተጨማሪ ችግር ዳርጎታል። ኔማር በቀጣይ አራት ጨዋታዎች ላይ እንዳይሳተፍ ቅጣት የተጣለበት ወዲያው ነበር። ለብራዚል ቡድን ለበርካታ ዓመታት በመሰለፍ የረዥም ጊዜ ልምድ ያካበተው ዳኒ አልቬስ የ23 ዓመቱ ወጣት ኔማር ከባላገራ ቡድን ተጫዋቾች የሚደርስበትን ትንኮሳ በዘዴና በትዕግስት ማሳለፍ ይገባል ብሏል። ተረጋግቶ ከዚህ ሁሉ ነገር ትምህርት በመውሰድ ብራዚልን እጅግ በጣም የሚጎዱ መሰል ስህተቶችን እንዳይፈጽም ነገርዋለሁ፣ ሲል ዳንያል ቬስ ለጋዜጠኞች አስረድቷል። አያይዞም ቅጣቱ እጅግ የከፋ ነው፣ ሌሎች ተጫዋቾች ቢሆኑ ኖሮ ይህን ያህል ነገር አይከርበትም ነበር። ለእኛ በጣም መጥፎ ነው፣ ልዩነት ፈጣሪያችንን ያጣ ነው ብሏል። የብራዚል የእግር ኳስ ኮንፌዴሬሽን ዛሬ ይፋ እንዳደረገው ከሆነ ኔይማር ቺሊ ለቆ እንዲወጣ የተላለፈበትን ውሳኔ ፌዴሬሽኑ ይግባኝ እንደማይል ካሳወቀ በኋላ ኔይማር ሀገሪቱን ለቆ እንደሚወጣ ዛሬ አስታውቋል። አድማጮች፣ የስፖርት ጥንቅራችን በዚህ ይጠናቀቃል። ማንተጋፍቶ ስለሽነኝ። መልካም ጊዜ። ጤና ይስጥልኝ